ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። የአባይና የሕዳሴ ጉዳይ የሰሞኑ ግለት ዓለም አቀፍ ጉዳይ እየሆነ ነው። እኔ የምመለከተው ሶስታችንም የውሃ ሚኒስትሮች የሱዳንን ግልጽን እኔም ሙያውን በደንብ እናውቃለን። በቀላሉ በቴክኒክ የሚፈታ ነው ግን እና የሁል ጊዜ ከድርድሮቻችን ጀርባ ውሳኔ የሚሰጠው በውሃ ሚኒስትሩ ሳይሆን በሌላ አካል ስለሆነ ያስቸግራል። የኢትዮጵያ የውሃ የመስኖና የኢነርጂ ሚኒስትር ዶክተር ስለሺ በቀለ ከዓለም ባንክና የዓለም የገንዘብ ድርጅት የዋሽንግተን ዲሲ ቆይታቸው በኋላ አዲስ አበባ እንደ ገቡ ዛሬ ለቪኦኤ ከሰጡት መግለጫ እየተቀነጨበ ነው የሰማችሁት። ይዘናቸዋል ሰሞኑን ኢትዮጵያ ውስጥ የታየውን የ67 ሰው ሕይወት የነጠቀ ሁከት አዘል ሁኔታ አስመልክቶ ከተለያዩ አካባቢዎች የሰውን አስተያየት ይዘናል። እሁድ ጥቅምት 16 2012 ዓ ም ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ ሶሎሞን አባተነኝ የማስተናግዳችሁ። አሁን የሰዓቱን ዋና ዋና የዓለም ዜና አሉላ ከበደ ያሰማናል። ጤና ይስጥልኝ እንደምን አመሻችሁ። ከሰዓቱ አጫጭር የዓለም ዜናዎች ጋር አሉላ ከበደ ነኝ። የዓለም ቁጥር አንድ አሸባሪና የዋነኛው ጽንፈኛ ቡድን መሪ ተገደለ። የዩናይት ስቴትስ ልዩ ወታደራዊ ኃይል በሰሜን ምዕራብ ሶሪያ ባካሄደው ወታደራዊ ኦፕሬሽን ራሱን እስላማዊ መንግስት እያለ የሚጠራው አሸባሪ ቡድን መሪ አቡበከር አልባግዳዲን በማስወገድ ከፍተኛ ብቃት የታየበት ዘመቻ አጠናቀቀ ሲሉ ፕሬዚዳንት ዶናልድ ትራምፕ ዛሬ ማለዳ ላይ ለአሜሪካ ሕዝብ በቴሌቪዥን ባሰሙት ንግግር አስታውቀዋል። ትናንት ምሽት አሜሪካ የዓለማችንን ቁጥር አንድ የአሸባሪዎች መሪ ለፍርድ አቀረበች። አቡ በከር አልባግዳዲ ሞተ ነው ያሉት ፕሬዝዳንቱ። በዓለም የመጨረሻው ጨካኝና አሰቃቂ የሽብር ምግባሩ የታወቀ አይሲስ መሥራችና መሪ ነበር። አሜሪካ በሕይወት እጁን ለመያዝ አሊያም ለመግደል ለበርካታ ዓመታት ስታድነው የቆየችው ባግዳዲ በደህንነት አደጋ ደቃኝነታቸው አስተዳደሬ ከሚፈልጋቸው ግለሰቦች ዋናውና ግንባር ቀደሙ ነበር። የአሜሪካ ልዩ ወታደራዊ ኦፕሬሽን ኃይሎች ትላንት ሌሊት በሰሜን ምዕራብ ሶሪያ። ፕሬዚዳንት ትራምፕ አክለውም አልባግዳዲ የታጠቀውን ፈንጂ ባፈነዳበት ወቅት የመሸገበት መተላለፊያ መደርመሱን ገልጠዋል። ባግዳዲ በፈነዳው ፈንጂ የሶስት ልጆቹንም ሕይወት እንዳጠፋ ትራምፕ ተናግረዋል። ስለ አሟሟቱም ሲናገሩ እንደ ውሻ፣ እንደ ካሃዲ ሞተ ነው ያሉት ትራምፕ፣ ቁጥራቸው የበዛ የአልባግዳዲ ተዋጊዎች ሲገደሉና ሲማረኩ ከዩናይት ስቴትስ ኃይሎች በኩል ግን የሞተ ያለመኖሩን ተናግረዋል። ከዩናይት ስቴትስ ልዩ ወታደራዊ ኃይል ጋር በስፍራው በነበሩ ባለሙያዎች በባግዳዲ አስከሬን ላይ በተካሄደ የዲኤንኤ ምርመራ በእርግጥ የተገደለው አልባግዳዲ መሆኑን መረጋገጡንም ትራምፕ አመልክተዋል። የሆንግ ኮንግ ፖሊስ አልተሰጠውም ፍቃድ ሲል ተቃውሞ ሰልፍ በተነ። ሆንግ ኮንግ ላይ ለሳምንታት ያህል የተቃውሞ ድምፅ ሲያሰሙ የቆዩትን በብዙ ሺዎች የተቆጠሩ አፍቃሪ የዲሞክራሲ ሰልፈኞችን ለመበተን ፖሊስ በዛሬ ዕለት አስ አስለቃሽ ጢስ ተጠቅመዋል። ሰልፈኞቹ በቻይና ቁጥጥር ስር ያለችው ከተማቸውን አስተዳደር በመቃወም ለወራት ባካሄዱት የተቃውሞ ሰልፍ ወቅት ተፈጽሟል ያሉትን የፖሊስ ሕገወጥ የኃይል እርምጃ አስመልክቶ ያደረባቸውን ቅዋሜ ለመግለጥ ነበር ዳግም አደባባይ የወጡት። ፖሊስ ከበላይ ኃይል ተጠቅሟል የሚለውን ክስ ሰልፈኞቹን ለመቆጣጠር ከሚፈለገው ኃይል ውጪ አልተጠቀምኩም ሲልም ማስተባበሉ ይታወሳል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በሶማሊያ በጽንፈኛው እስላማዊ ቡድን አልሻባብ ላይ የተጠነጣጠረ የዩናይት ስቴትስ ሰው አልባ አውሮፕላን ጥቃት የዕጣን ለቃሚዎችን መግደሉን የዩናይት ስቴትስ ወታደራዊ ኃይል በሶማሊያዋ በሰሜን ምዕራብ ፑንትላንድ ግዛት ባካሄደው ጥቃት ሁለቱን ሰላማዊ ሰዎች ገድሏል ሲሉ ለአሜሪካ ድምፅ የተናገሩት የአካባቢው የአገር ሽማግሌዎችና ከጥቃት የተረፉ ወገኖች ናቸው። በኢራቅ በብዙ መቶዎች የተቆጠሩ ሰላማዊ ሰልፈኞች ዛሬም በመንግስታቸው ላይ የጀመሩትን ተቃውሞ ቀጥለው በባግዳዱ የታሂር አደባባይ ወጥተዋል። ባለፈው ሳምንት በጀመረው የተቃውሞ እንቅስቃሴ ከፖሊስ ጋር በተደረገ ግጭት እስካሁን የስልሳ ሰው ሕይወት መጥፋቱም ተዘግቧል። ከዚህ የተገኘነው ነው፣ መንግስቱን ሙሉ በሙሉ ለማውረድ ነው፣ አለ አንድ ሰልፈኛ። የኢራቅ የጸረ ሽብር መቆጣጠሪያ መስሪያ ቤት በበኩሉ በዛሬው እለት ባወጣው መግለጫ እርምጃው መንግስታዊ ጥበቃ ለመስጠት ነው ሲል ተናግረዋል። አድማጮች፣ ለሰአቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። አመሰግናለሁ። አሉላ ለዓለም ዜና ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ኸርትስ በ25 ሜትር ባንድ በ11610 እና በ11720 ኪሎ ኸርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ጥቅምት 16 2012 ዓመተ ምህረት ምሽት ፕሮግራም ነው። አሁን ወደ መጀመሪያው የምሽቱ ዝግጅታችን እንዘልቃለን። የካርዲናል ብርሃነ ኢየሱስ መልእክት ለእርስ በርስ መተማመን ምንም ዐይነት ጥያቄ ቅሬታና ተቃውሞ ቢኖር በሰለጠነና ምንም ዐይነት ጥፋት በማያደርስ መልኩ ሕግን ተከትሎ ማቅረብን ባሕላችን እናድርግ ሲሉ ካርዲናል ብርሃነ ኢየሱስ ሱራፌል ጥሪ አሰምተዋል። ሊቀጳጳሳት ዘካቶሊካውያንና የእርቀ ሰላም ኮሚሽን ሰብሳቢ የሆኑት ካርዲናል ብርሃነ ኢየሱስ ሱራፌል የኢትዮጵያን የወቅቱን ሁኔታ አስመልክተው ከትናንት በስቲያ ባስተላለፉት ስድስት ነጥቦችን የያዘ ሐዋርያዊ መልእክት ባለፉት ጥቂት ቀናት በተለያዩ የሀገራችን ቦታዎች በተለይ በኦሮሚያ ክልልና በተወሰኑ የአዳ የሞት አደጋ እንዲሁም መንገድ የመዝጋትና ንብረት የማውደም ሥራ በእጅጉ አሳዝኖናል ብለዋል። በንጹሐን ዜጎች ላይ የሚው ልንቀበለው የማንችል ኢሰብአዊ ወንጀል እንደሆነ በአጽንኦት ልንገልጽ እንወዳለን ይልና የካርዲናል ብርሃነየሱስ መልእክት በመቀጠል በግለሰቦችም ይሁን በፖለቲካ ፓርቲዎች የሚተላለፉ መልእክቶች ምንም አይነት አንድምታ ቢኖራቸው፣ ዜጎች በመቃወምም ሆነ በመደገፍ ጥያቄያቸውን በሰለጠነና ሌሎችንም በምንም አይነት መልኩ በማይጎዳ መንገድ መቅረብ እንደሚኖርባቸው ይመክራል። የካርዲናል ብርሃነ ኢየሱስ መልእክት አስከትሎም አንድን የፖለቲካ ቡድን ወይም አክቲቪስት መደገፍ ሌላውን መቃወም በፖለቲካ ጫወታ ውስጥ ያለ ሂደት ነው። ነገር ግን የዘር ሐረግ እየመዘዙ ሰዎች ላይ ጥቃት ማድረስ በፖለቲካዊ ርዕዮተ ዓለምም ሆነ በሰብአዊነት ተቀባይነት የሌለው አካሄድ ነው። ከኢትዮጵያዊነት አስተሳሰብና እሴት፣ ከሃይማኖታዊ መርህ ፍጹም የወጣ ነው ብሏል። በሀገር ምጣኔ ሀብት ላይ ደርሷል ያሉት ኪሳራም እንዳሳዘናቸው በመልእክታቸው የጠቆሙት ካርዲናል ብርሃነ ኢየሱስ ሱራፌል በጸጥታ አካላት ላይም ወቀሳ ሰንዝረዋል። በቂ ዝግጅት አድርገው ዐመፅ ህጋዊ ያልሆነ አካሄድ ሲሄድ በጊዜ በመቆጣጠር ሊያስቆሙ ባለመቻላቸው ኃላፊነታቸውን በብቃት እንዳልተወጡ ያመለክታል፣ ይላል መልእክታቸው። ካርዲናል ብርሃነ ኢየሱስ ሱራፌል በተለይ ለወጣቶች ባስተላለፉት መልእክት ሀገራችን፣ የሃይማኖት ሀገር እንደ መሆኗ መጠን ከማናቸውም ዐመፅ እንድትርቁ በራሳችሁም ሆነ ሌሎች በሚያመልኩባቸው የእምነት ተቋማት ላይ ምንም ዐይነት ጥቃት እንዳትፈጽሙና ክቡር የሆነውን የሰው ልጅ ሕይወት የሚጐዳ ተግባር ላይ በመሳተፍ ሕሊናችሁን እንዳታጐድፉ አባታዊ ጥሪያችንን እናስተላልፋለን ብለዋል። ካርዲናል ብርሃነ ኢየሱስ ሱራፌል ሊቀ ጳጳሳት ዘካቶሊካውያን የእርቀ ሰላም ኮሚሽን ሰብሳቢ፣ የሰሞኑ ሁኔታ ከመፈጠሩ ጥቂት ቀናት ቀደም ብሎ በአሜሪካ ድምፅ ስቱዲዮ ተገኝተው ያደረጉት ቃለ ምልልስ በዌብሳይታችንና በፌስቡክ ገጻችን ላይ ሰፍሯል። እንድታዳምጡት እጋብዛለሁ። በሁለት ቀናት ሁከት የስድሳ ሰባት ሰው ሕይወት ጠፍቷል። በኦሮሚያ ፖሊስ ኮሚሽነር መግለጫ መሠረት የአካልና የዜጎችን ሥነ ልቦና ጉዳት ጨምሮ ብዙ ውድመት ደርሷል። ለመሆኑ ሰው ምን ይላል? በየአካባቢው ያሉ ሪፖርተሮቻችን ወጣ እያሉ ጠይቀዋል። ከአምቦ እንነሳ። ናኮር መልካ ባለፈው ሳምንት ጥቅምት 12ና 13 2012 ዓ ም የፖለቲካ ታጋይና የኦኤምኤን ዋና ስራ አስኪያጅ አቶ ጀዋር መሐመድ ላይ ሊደርስ ነበረ የተባለውን ጥቃት ተከትሎ በተደረገው የተቃውሞ ሰልፍ ለጠፋው የሰው ሕይወትና ጉዳት ማዘናቸውን አንዳንድ የአምቦ ከተማ ነዋሪዎች እንዲህ ገልጸዋል። ታደሰ ቡሎ ተወልጄ ያደግኩት እዚው ከተማ ነው ከኢህአዴግ ጀምሮ ሃያ አመታት ህይወት ስጠፋ ነበር እዚህ ከተማ አሁንም ባለው መንግስት ያው ሰውን በጣም ያናድዳል ለውጥ አድርገናል ይባልም ያው ያለፈው ዘመን ነገሮች የተከሰቱ ነው። ወጣቶቹ እራሳቸው ያልተግባቡ የተስማሙበት ድርጊት ተፈጽሟል ብዬ አስባለሁ። ታጠቁ ኃይሎቹም በልየግላቸው ተስማምቶ ወይ ከመንግስት ጋር አካል ጋር ተስማምቶ ያደረጉት ብዙ ሰው ሞተዋል። ብዙ ሰው ቆስለዋል። ትግስት ማድረግ ነበረባቸው። ከትግስት ማልፎ ደግሞ ቼንስ መተኮስ ነበረባቸው። እኔ በግል የተሰማኝ ሁላችንም የሚያሳዝን ነገር ነው። በጣም የሚያሳዝን ነገር ነው። ያው ሁላችን በሀገራችን እንደመኖራችን መጠን በተረጋጋ እንኳን በቃ በተረጋጋ መልኩ ብናስብ አንዱ ይሄ ነው ይሄ ነው ሳንባል፣ በግሩፕ ስራ ሳይሆን ብንረጋጋ መልካም ነው ብዬ አስባለሁ። ስሜ አቶ ለሊሳ ይባላል። በዚህ በአምቦ ዙሪያ ባለው እንደ ሀገሪቱም ባለው በኦሮሚያ ክልል በተለይ ያለው አስደንጋጭ ነገር፣ ለወደፊቱም እጅግ አስጊ ነገር፣ ወደፊቱ መቀጠል የሌለበት ነገር፣ የነፍስ እልቂት አደገኛ ነገር ነው፣ አስጊ ነገር ነው። በጣም ስሜትን የሚጎዳ ሚያሳጣ፣ የሚያሳጣ ወደ ዜሮ እያሽቆለቆልን እንድንሄድ የሚያደርግ ነገር ስለሆነ ይሄ በአደገኛ ስሜት ነው የተሰማኝ። አንዳንድ አካላት የተፈጠረውን ችግር የብሔርና ሃይማኖት መልክ ለማስያዝ ያደረጉት ጥረት ስህተት ነው ሲሉም አስተያየታቸውን ሰጥተዋል። እንደ ሰው ራሱ ስታስብ በሃይማኖት፣ በብሔር፣ በምናምን እንደዚህ ተገቢ አይደለም። በቃ አንተ ክርስቲያን ልትሆን ትችላለህ፣ እኔ ሙስሊም ሊሆን ይችላል። በቋንቋ አንድ ልንሆን ይችላል። እንግዲህ መገዳደል ይመጣል ማለት ነው። አንተ በቤታችን ውስጥ እኔ ወንድሙን እየገደልኩ ይሄን እየገደልኳት ቤተሰባችን ሶስት አይነት ሃይማኖት አለ፤ ሙስሊም፣ ክርስቲያን፣ ፕሮቴስታንት ምናምን። ስለዚህ ምን ሊሆን ነው? ያ ወደፊት አስቸጋሪ ነገር ስለሚሆን ይሄ ቢቀርና እንደ ድሮ፣ በቃ ያለፈው አልፏል፣ ወደፊት የሚሆነው እግዚአብሔርን እየፈራን ብንሄድ መልካም። ሰላም፣ በቃ ሰላም። ከሰላም የበለጠ ምንም ነገር የለም እኮ አየ ነው እኮ ሰሞኑ ፖለቲካው ወደ ሌላ ቦታ ወደ ሌላ ነገር መቀየር የፈለጉ ኃይሎች ናቸው እዚህ የተደረጉ ነገሮች። የለም የለም፣ የብሔር እና እምነት ግጭት አይደለም። የሰው ህይወት ያጠፉም ሆኑ ጉዳት ያደረሱ ወደ ህግ መቅረብ አለባቸው ሲሉ አስተያየታቸውን ሰጥተዋል። በህግ ደንቡ መሰረት የድህንነት እርምጃ የዲሲፕሊን እርምጃ ያስፈልጋል፣ እጅግ በጣም ያስፈልጋል። አሊያ የሚቀጥል ክፉ ነገር አለ ማለት ነው። ይሄ አደገኛ ፓወር በአስር እጥፍ በመቶ እጥፍ ሊያድግ ይችላል። ክፉ ነው፣ ነገቲቭ ነው፣ ኪሳራ ነው። የህግ እርምጃ ያስፈልጋል፣ በአጠቃላይ እና በማናቸውም ላይ በአገርን እያስተዳደሩም ቢሆን ሌላ ሳይድ ባሉት ሁሉ ላይ እርምጃ ያስፈልጋል። እያንዳንዱ መታረም በሚችልበት ሳይድ ላይ በሚመለከተው ሊታረም ይገባል። ሲስውት ብለሽ ጣፋ ለምን ግድ ነው? አሁን ይሄ ከተማ መሀል ነው፣ ጫካ ውስጥ አይደለም፣ ጦርነት አይደለም። ህይወትን ያበላሸ ግድ ለፍርድ መቅረብ ግድ ነው። እንደኔ ያሰብ ለወደፊቱ መሰል ችግሮች የሚፈጠሩበት አጋጣሚ ካለም ሊፈታ የሚገባው በውይይት ነው ሲሉ ተናግረዋል። አስተያየት ሰጪዎቹ ወደፊቱ በመነጋገር እና በመተባበር አንዱ አንዱ በማክበር በመስማማት ከዚህ ያለፈ ነገር ብቻ ይከብዳል። ወጣቱ አሁን ስሜታዊ መሆን የለበት። እንደኔ ማለት ነው። መንግስትን ብረጋጋ ጥሩ ነው። መንግስት አሁን ለምሳሌ፣ ቶሎ ብሎ ወጣት ጮኸ ብሎ መሳሪያ ምናምን መተኮስ ምናምን ተገቢ አይደለም። ወጣቱ ብጮ ወይ ድንጋይ ብወረወር ነው እግደው ማብረዱ ተገቢ ነው ብዬ ያስባል። እንደ ስሙ ሰላማዊ ነገር ሲደረግ በሰላም ማለቅ አለበት። ፖሊስ ደግሞ አጅቦ በሰላም ማስከበር አለበት እንጂ ሰላምን በሰላም የሚጓዝን ሰው ወደ ጥል እንዲባባስ ማድረግ የለበትም። ሚ ለሀገሪቱ የወደፊት የደህንነት፣ የሰላም፣ የኢኮኖሚ፣ የብዙ የብዙ አቅጣጫ ለውጦች ወደፊት አገሪቷ ካላት የራዕይ የትኩረት አቅጣጫዎች አንጻር እያንዳንዱ የመንግስት አካል ባለስልጣን ሁሉ ሌላም ዋሚ ወይም ተቃራኒ ፓርቲ ሁሉ ጨምሮ ሌላ ተጨማሪ ወገን ወጣ ባለመልኩ ማለት ነው። እያንዳንዱ ራሱን ወደ መስመር መመለስ መቻል አለበት። ወደፊት ልቀጥል ብሎ ማሰብ መቻል አለበት። መሀል ገብ ነገሮችን ማውጣት መቻል አለበት። ለምሳሌ እነዚህ አጋጣሚ ክስተቶች የተነሱ የፖለቲካ ውዝግቦች ወላልተፈለጉ ነገሮች ማምጣት አልነበረባቸው፣ መምጣትም አልነበረበትም። ጉዳዩ በቀላሉ አቅሎ ማሳለፍ የሀገራችን አመራሮች ወደፊት ጋጣሚ ነገሮችን ለመፍታት በጠረጴዛ ዙሪያ መወያየት መቻል አለባቸው ተገቢም ነው ለዚህ ጉዳይ መትጋት መጣር ዋጋ መክፈል መስዋዕትነትን ማድረግ መቻል አለባቸው እጅግ በጣም ከልክ በላይ ከማስበው በላይ ዘግይተዋል እንደ ተራ ነገር የሚታለፍ አልነበረም ከሁለቱም ወገን ሌት ናቸው ማረጋጋት የሚችሉት የአክቲቪስት አባላትም ራሳቸው የሆነ ነገር መናገር ነበረባቸው ዘግይተዋል እጅግ በጣም ተቃውሞን ተከትሎ በተከሰተው ግጭት አምቦን ጨምሮ በሌሎች አንዳንድ ከተሞች የስልሳ ሰባት ሰዎች ህይወት ማለፉንና በርካታ ዜጎች መቁሰላቸውን የክልሉ ፖ ፖሊስ ኮሚሽን ለመገናኛ ብዙሃን መግለጹ ይታወሳል። ለአሜሪካ ድምፅ ናኮር መልካ ከአምቦ። ናኮርን አመሰግናለሁ። ደሴ ላይ ደግሞ መስፍን አድራጌ ተከታዩን ይዟል። በዓፄ ኃይለ ሥላሴ ዘመነ መንግስት በተማሪነት በደርግና በኢህአዲግ ስርዓት በመምህርነትና የፖለቲካ እንቅስቃሴ ተሳታፊነት የላቀ ሚና አድርገዋል። አስተያየታቸውን የሰጡኝ የደሴ ከተማ ነዋሪ ስሜ ቆየኝ ስላሉ ስማቸውን አልጠቀስኩም። በቅርቡ በአዲስ አበባ ዙሪያና በኦሮሚያ ክልል የደረሰውን ውጥረትና ተከትሎ የመጣውን ጉዳት እንዲህ ይመዝኑታል። እንደ እውነት እንነጋገር ካለ በተለይ በኦሮሚያ በአዲስ አበባ እና አካባቢ የሚካሄዱ ሁኔታዎች የዘርና የሃይማኖት አጀንዳ ለማስፈጸም የሚካሄድ እንቅስቃሴ እንደሆነ ነው። አድር መወስደው ማንም ሊገነዘብ እንደሚችለው የዚህ የዘርና የሃይማኖት አጀንዳን ይዞ የሚንቀሳቀስ መቋጫ ወደማይገኝለት ጦርነት የሚወስድ መሆኑን በዘመናችን የተከሰቱ ሀገሮችን ምሳሌ መውሰድ እንችላለን። አፍጋኒስታን፣ የመንም፣ ሶማሊያ፣ ሊቢያ፣ ሶሪያ የመሳሰሉትን መጥቀስ እንችላለን። በእነዚህ ሀገሮች እንኳ የተቀራረበ ዘርና ጎሳ ወይም ደግሞ አንድ አይነት ሃይማኖት ያላቸው ቢሆኑም ነገር በመተላለቅና ሰይጣናዊ በሆነ መንገድ ብቻ ሕይወትን የሚያጠፉበት መንገድ ነው ያየን ያለ ነው። በኢትዮጵያ ደግሞ ከዚህም ጋር የሚመሳሰል ለመሆኑ ንጹሐንን ሽማግሌን፣ አማራ፣ ትግሬ፣ ኦሮሞ፣ ቤንሻንጉል የደቡብ ህዝቦችን ሳይለይ ነው በሰሞኑ እልቂት እንኳን እንዳልቆ የተደረገው። ሰሞኑን በተካሄዱ ትልቂቶች ላይ ወደ ሃይማኖትም ስንመጣ ቤተክርስቲያን ተቃጥሏል፣ መስጊድ ተቃጥሏል። ንጹሐን የሃይማኖት መሪዎች ታርደው ተገለዋል። በቤታቸው ቁጭ ብለው ያሉ አዛውንቶች ባላሰቡት ኃጢአታቸው ባልሆነ እንዲገደሉ ተደርጓል። ከዚህ የበለጠ ወንጀለኝነት በዚች ሀገር ላይ ሊኖርም ሊፈጠርም አይችልም። የተፎካካሪ ክረናል ሁሴን ደቶና ይባላለው የአፋር ህዝብ ፓርቲ የጽህፈት ቤት ኃላፊ ባለፈው አዲስ አበባ ከአክቲቪስት ጆሃር ጋር ተያይዘው በተፈጠረ ነገር እንደተከሰተ ሁላችንም የምናውቀው ነገር ነው። ነገር ግን እዛ ላይ የተከሰተው ነገር ምንድን ነው የሚለውን በውል ሁሉም ሰው የሚያውቀው ነገር የለም። ያ የሚመለከተው የመንግስት አካል አጣርቶ አስፈላጊ የሆነውን ርምት መውሰድ ያለበት የመንግስት አካል መውሰድ አለበት። በእኛ እምነት ወቅቱ የተከሰተው ነገር ለዚህ ሁሉ ችግር የሚያበቃ አይደለም። ነገር ግን የተለያዩ አካባቢ ላይ እንደዚህ አይነት ክስተቶች እንዲከሰቱ ከተከሰቱም በኋላ በቀላሉ በቁጥጥር ስር እንዳይውሉ እዛ ላይ እሳት የሚለው ኩሱ አካላት አሉ። እንደዚህ አይነት ክስተቶች በተፈጠሩ ቁጥር ሁሉም የማህበረሰብ አካል በተለይ በተለይ ወጣቱ ወደ ረብሻና ወደ ነውጥ የምንሄድ ከሆነ ለሌሎች ኢትዮጵያ ላይ ሰላም እንዳይኖር፣ መረጋጋት እንዳይኖር አገሪቷ አሁን የጀመረችውን ሎች አሉ ለእነሱ መሳሪያ መሆን ነው። ሁላችንም ይህንን ነገር በጥንቃቄ ማየት ይገባናል። ከለውጡ በተቃራኒ የቆሙና ለውጡ በእኛን ላይ ነው የመጣው ብለው የሚያስቡ እነዚህ አይነት ክስተቶች ላይ ቤንዚን በማርከፍከፍ የበለጠ ስርዓት አልበኝነት እና ነውጥ አገሪቷ ላይ እንዲፈጠር አሁን ያለው የለውጡ አመራር አገሪቷን መምራት አልቻለም የሚል አይነት ለማድረግ የሚፈልጉ አሉ። በግልጽ እየተደረገ ያለውን ነገር ሁላችንም እንታዘባለን ይችላል። የሚደረጉ ፕሮፓጋንዳዎች አሉ በተለያየ መንገድ የተደረጓሉ ያሉ እንቅስቃሴዎች አሉ። እኛ አሁንም የምናሳስበውና የምናስጠነቅቀው ሁሉም ኢትዮጵያዊ የፖለቲካ ፓርቲዎችም፣ አክቲቪስቶችም፣ ሌሎች አሁን የተጀመረው ለውጥ ከዳር እንዲደርስ በሰከነ መንገድ እያንዳ በጋዜጠኝነትና ኮሚኒኬሽን ትምህርት ክፍል መምህር ነኝ። ሚዲያ ተቋማት ነጻ እንዲሆኑ ይፈለጋል። ነጻ ሆነው በኃላፊነት መዘገብ ይችላሉ። ግን እንደዚህ አይነቱ አካሄድ እየተገደበ ያለ ይመስላል። አንደኛ በራሳቸው ተነሳሽነት ማነስ፣ በአቅም ማነስ፣ ሄዶ ቦታው ላይ ዘግቦ አይቶ የአይን ምስክሮችን ጠይቆ የሚመለከተውን አካል ጠይቆ ዜናውን ሙሉ አድርጎ ማቅረብ ሲችሉ ለዛ ፍላጎት አይኖራቸው አቅም አይኖራቸው። ይሄ ከውስጥ እናይዋል። ከውጭ ደግሞ ያንን ነገር ንስራ ቢሉ እንኳን አሁን ያለው ጅምላ እንቅስቃሴ ስጋት ውስጥ እየጨመረ ስለሆነ መስራት አልተቻለም። በቅርቡ እንኳን የእናንተን ጣቢያ ጋዜጠኛ አዳማ ላይ ተመተዋል። የመንግስት ሚዲያ ወይም የህዝብ ሚዲያ ተቋማት ውስጥ የሚሰሩ ጋዜጠኞች የለውጡ ማግስት አካባቢ ጥሩ ነበረ። ብዙ ሰቆቃዎችን፣ ችግሮችን ሲያሳዩ ነበረ። ለውጡ ከተጋመሰ በኋላ አሁን እስካለንበት ጊዜ ድረስ ግን ወደ ነበረው ሚናቸው የተመለሱ፣ የመንግስትን ሀሳብ ብቻ የማንጸባረቅ ከበላይ ስልጣን የያዙ አካላት የሚያስቆጣ ነገር ከሆነ እሱን ደፍረው ያለመዘገብ፣ ቢዘግቡም ደግሞ እነሱን የሚያስደስት የተጎጂ አካላትን ድምጽ በአግባቡ ያለማካተት ያጠፋው አካ አካል ወደ መንግስት ወይም ከመንግስት ጋር ንክኪ ያለው ከሆነ ያንን ባላዩ ማለፍ ይታይባቸዋል። ግማሽ መንግስታዊ ግማሽ የግል የሆኑት ሚዲያዎች ደግሞ ትርፍ የማግኘት ፍላጎታቸውን ተጽዕኖ በማያሳድር መልኩ ተሸብበው አይነት ነገር የሚዘግቡበት ሁኔታ ይታያል። የውጮቹ ሚዲያዎች ነጻነታቸው ከሀገር ውስጥ ሚዲያው የተሻለ ቢሆንም ስቲል እነሱም ጋር የሚዛናዊነት ችግር ይታያል። አሁን በባሌ አካባቢው የተከሰተው ግጭት የእናንተ ጣቢያ የዘገበው ዘገባ የሚዛናዊነት ችግር እንደነበረው አድማጮች ሀሳብ ሲያንጸባርቁ ሰምቻለሁ። እና ሚዛናዊ ሲሉ የማን አልተካተ በመንግስት በኩል ያሉትን ሰዎች ብቻ ድምጽ በማንጸባረቅ የተጎጂዎችን ደግሞ ሀሳብ በነበረው ልክ ባለመዘገብ ክፍተት ፈጥሯል ብለው ቅሬታ ያቀረቡ ሰዎች አሉ ኢንተርናሽናል ሚዲያ ተቋማት ልክ እንዳል ጀዚራ የመሳሰሉት በተለይ ችግሩ በተከሰተበት ሰሞን ይደረግ የነበረው አዘጋገብ ወደ አንድ ወገን ያደሉ ነበሩ። እናስ ውጥረቱን ለማርገብ ሰላሙን ለመመለስ ምን ይጠበቃል? የኢትዮጵያ ሕዝብ መንቃት አለበት። አያገባኝም ባይነቱ መቆም አለበት። ሁሉም በአንድ መሪ ላይ ብቻ ጣታችንን መቀሰር አይደለም። ሰሞኑን የሆነውን እነየው በናዝሬት ና በአዲስ አበባ አካባቢ በጀማ በተለያዩ ከተሞች የማያውቁ ህጻናትና ሽማግሌዎችን ወይም ደግሞ የሃይማኖት ተቋማትን እኮ እናጠፋለን ሲመጡ አይ ይሄማ የህዝብ ነው ይሄማ የሃይማኖቴ ነው ብሎ ህዝብም ራሱን አደራጅቶ ሊጠብቅና እነዚህን ሰዎች ቢቻል ማስተማር መቻል አለበት። ለውጡ ከተጀመረ ማግስት ጀምሮ የተለያዩ የሀገራችን ክፍል ውስጥ ሰላም እንዲደፈርስ ጸጥታና መረጋጋት እንዳይኖር የተለያዩ ጥረቶች ሲደረጉ ቆይቷል። ከዛሬ የለውጡ አመራር ይሄንን ሁሉ ተሻግሮች ዛሬ ላይ ደርሰናል። ከዛ ባሻገር እንደዚህ አይነት ክስተቶች ተንተርሰው ህዝባችን መካከል የሃይማኖትም የብሔርም የተለያዩ ግጭቶችን ለማስነሳት ለመፍጠር የሚሞክሩ አካላት አሁንም ቢሆን መንግስት ተጠያቂ ሊያደርጋቸው ይገባል። በተለይ አሁን ሰሞኑን በተፈጠረው ክስተት የሰው ህይወት ያጠፉ፣ ንብረት ያወደሙ፣ አካል ያጎደሉ አካላት ተጣርቶ ለህግ መቅረብ ይኖርባቸዋል። የህግ የበላይነት መረጋገጥ አለበት። ይሄ ብዙ ጊዜ የተባለ ነገር ነው። ኦፍኮርስ መንግስት ሚዛናዊ ለመሆን እየሞከረ ያለበት ሁኔታ አለ። ነገር ግን የህግ የበላይነትን የማረጋገጥ ሂደት ላይ ያለው ልልነት እነዚህ ከለውጡ በተቃራኒ የቆሙ አካላት በተሳሳተ መንገድ እንዲረዱትና መንግስት ህግ የማስከበር አቅሙ ደካማ እንደሆነ እና ልፍስፍስ እንደሆነ አድርገው እንዲያስቡ አድርጓል። ስለዚህ ህግ የማስከበሩ ሂደት በደንብ ሊረጋገጥ ይገባል። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ አመሰግናለሁ። መስፍን፣ ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ ብላችሁ ተከተሉን፣ ተነጋገሩ። ከዚሁ ከሰሞኑ የሁከት ሁኔታ ጋር ተያይዞ መቀሌ ላይ ምን አስተያየት አለ? ምን ሐሳብ አለ? ሙሉጌታ አጽባህ አነጋግሯል፣ አንዳንድ ሰዎችን ወደዚያው እንሻገር። በኦሮሚያ ክልል ባለፉት ቀናት ስለተፈጠረው ጉዳዮች አስመልክቶ አንዳንድ የመቀለ ከተማ ነዋሪዎች አስተያየት ጠይቄያለሁ። ሶፋንያስ ዳርጌ የከተማዋ ነዋሪ ነው። መንግስት ይፋ እንዳደረገው ባለፉት ቀናት በተፈጠሩ ግጭቶች የ ስልሳ ሰባት ሰዎች ህይወት አልፏል፣ ይህም በጣም የሚያሳዝን ክስተት ነው ብሏል። ችግሩ እንዲፈጠር ያደረጉ አካላትም ኃላፊነት ሊወስዱ ይገባል በማለት ተናግሯል። በጣም ያሳዝናል ምንም ጥያቄ የለውም ማለት እንዴት ነው በሁሉም ወገን የሬስፖንስብሊቲ የማይሰማቸው ሰዎች ናቸው ይህንን አደረጉ ብዬ ማምነው፣ በጣም ያሳዝናል። ክሊር የሆነ ወይ ደግሞ ኮንክሪት የሆነ ኤቪደንስ የለም። ለምሳሌ ጃዋር ያለው ነገር አለ ሪሊ ነው ወይ ዊዶን ነው የምናውቀው ነገር የለም። ግን አትሊስት ግን በመንግስት በኩል ኢሬስፖንስብል የሆነ ነገር ነው ያደረገው ማለት ነው። ጃዋር ደግሞ ሌላ ኢሬስፖንስብል መልስ ማለት ነው። ስለዚህ በመሀል ሳሩ ነው የተጎዳው። ህዝቡ ነው የተጎዳው በመሀል ስለዚህ መንግስት ራሱ ኋላ ጠቅላይ ሚኒስትሩ ያወጡት መግለጫ ራሱ ማለት የጎረቤት ሀገር መግለጫ እስኪመስል ድረስ ነው። እንደዛ አይነት ነገር ነው እኔ የተሰማኝ። ሌላው የመቀለ ከተማ ነዋሪ አሸናፊ ወልዱ የተባለም ተመሳሳይ ሀሳብ አለው። ይህን ሁሉ ግርግር ማየት ችለናል። እንግዲህ የሰዎች ህይወት ማለፍ ችሏል። ቤተክርስቲያኖችን፣ መስጊዶችን መቃጠል ችለዋል። ነገር ውስጥ እርስ በርስ ጥሩ በሚመስል መንገድ ሁላ የሄድበትም መንገዶችም አይተናል። እንግዲህ ሁሉ ነገር የተፈጠረው እኔ በእኔ ሀሳብ መንግስት ያውሳኔ በማስተላለፉ ና ያ ነገር እንዲፈጸም በማድረጉ ተጠያቂ መንግስት ነው የሚል ሀሳብ አለኝ። እንደ ግለሰብም እንደ አንድ አክቲቪስትም እንደ የለውጥ አንቀሳቃሽ ነኝ ባይም ጀዋር ከሄድን ያ ነገር ያደረገበት መንገድና ያ ማስተላለፉ አንድ ነገር ለራሱ ድህንነት አስቦ ያደረገውን ነገር ተቀባይነት እያለ ሆኖ ግን፣ ከዛ በኋላ ቢያንስ እንኳን ነገር የውን ለማረጋገጥ የሄደበት መንገድ ግን ለእኔም በጣም ትንሽ እንዲሰማኝ ያደርጉኛል። ጠቅላይ ሚኒስትሩ መግለጫ ለኔ በጣም አሳፋሪ ነው። ይሄ ሁሉ ሰው የሞተበት ነገር የተፈጠረበት መንገድ እያለ እንደዚህ አይነት ማለት ጭራሽ ህግን ወደ ማስከበር መኬድ እየተ እየተገባ የሚጠየቀውን ሰው መጠየቅ እየተገባ ጥፋት ለበፈጸሙት ሰዎችን ደግሞ በህግ አንጻር መፍትሄ መስጠት እየተገባ እንደዚህ አይነት መግለጫዎች ተበስብሱ ላያልፍ የሚችል መግለጫዎች ጭራሽ በተጎዳው አካል ስላቅ በሚመስል መንገድ መግለጫ በምተላልፉ በጣም በጣም በጣም ለእኔ በጣም አሳዛኝ ነገር ነው። በትግራይ ክልል ካሉ የፖለቲካ ፓርቲዎች አንዱ የባይቶና ፓርቲ አስተባባሪ የሆኑት አቶ አብርሃ ሀይል ዝጊም ይህ ችግር እንዲፈጠር ያደረገው መንግስት ነው፣ ለዚህም ኃላፊነት ይውሰድ ብሏል። በግልጽ ከአንድ ቀን በፊት በፓርላማ ቀርቦ ሁለት ዜጋ ትራንስፖርት የያዙ ሰዎች ሚዲያ ተቆጣጥረው እየበጠበጡ እንደሆነና እስከዚህ ታግሰናል፣ ከአሁን በኋላ ግን ትዕግስት እንደማናደርግ ብለው መግለጫ ሰጥቷል። ከዘ ኔክስት ደይ ይህን መደረጉ ከአንድ ቀን በፊት የተናገረው አብይ አህመድ ምን ሊያደርግ ይችል እንደነበረ በፓርላማ ነግሮናል። በግልጽ መንግስት ጠቅላይ ሚኒስትሩ ራሱ የተናገረው ወስጄ፣ ስለዚህ ተጠያቂው አብይ አህመድ እና መንግስቱ እንጂ ለመከላከል እንዳይታሰር ወይም እንዳይሞት እንዳይገደል ለመከላከል ያደረገ ጆሀር አይደለም ተጠያቂ ማድረግ ነው ይህ ችግር በዘላቂነት እንዲፈታ የህግ ልዕልና ማስከበር ቅድሚያ ሊሰጠው ይገባል ብለዋል አሸናፊና ሶፋንያስ ሀሳባቸው ተከታትሎ ይቀርባል ዋናው ጉዳዩ የህግ የበላይነት ነው መከበር ያለበት ሁሌም የህግ የበላይነት ካለ ህዝቡን ደህንነቱ ተጠብቆ መሄድ የሚችልበት መንገድ ይፈጠራል እና ትልቁና ዋናው ጉዳዩ አሁንም መንግስት ማድረግ ያለበት እንደሚመስለኝ የህግ የበላይነትን አጥብቆ አጥብቆ መስራት አለበት። የህግ የበላይነት ካልተሰራ ሁሌም ህዝቡም በስጋት ይኖራል። በስጋት ያለው ህዝብ ደግሞ ነገር ለሚፈጽመው ነገር ኃላፊነት ወሳጅ እስከሌለ ድረስ ወደ እርስ በርስ ግጭት ደስ የምንሄድበት መንገድ ከፍተኛ የሆነ ይመጣል ማለት። ኃላፊነት ወይ ተጠያቂነት ሊሰማው የሚገባው ነገር ከመንግስት በላይ ያለው አማራጭ ጎረቤትህ ነው የሚበልጥብህ። ስለዚህ እያንዳንዱ ሰው ሪስፖንስብል መሆን አለበት ማለት ነው። ቢያንስ ዛሬ የሚጻፍ የሆነ በሁሉም ወገን ላይ ያለው በተለይ ማህበራዊ ሚዲያ ላይ የሚናፈሱት ወሬዎች ናቸው። አሁን እንደ ቤንዚን እንትን እያቀጣጠሉት ያሉትና ና አትሊስት እነሱ ሪስፖንስብል ቢሆኑ። አቶ አብርሃ በበኩላቸው የስልጣ ሽኩቻ እየታየ በመሆኑ በቀጣይ ለሀገርና ህዝብ ቅድሚያ መስጠት ያስፈልጋል በማለት ተናግሯል። ስለዚህ የስም ማጥፋት ዘመቻ ጀምረዋል። በፓርላማም በግልጽ እንደተናገረው ከዛ ቀጥሎ አብይ ለስልጣኑ የሚደራደረው ሀይል ሲመጣ እንደማይምርና እንደማይደራደርም በተለያየ ጊዜያት እንደገለጸልን ይታወቃል። ስለዚህ ይሄ ከስልጣን አልፎ ወደ ህዝብ ህዝብና አገር ሰከን ብሎ ህዝብና አገርን አስቀድሞ ማሰብ ያለበት ይመስለኛል ጠቅላይ ሚኒስትሩ እና መንግስታቸው። ለአሜሪካ ድምፅ ሙሉጌታ ጽበሃ መቀለም። ሙሉጌታን አመሰግናለሁ። ወደ ደቡብ ስንዞር ዮናታን ዘብዴዎስ ሐዋሳ ላይ አለ። በኢትዮጵያ ወቅታዊ ሁኔታዎች ላይ የአሜሪካን ድምጽ ራዲዮ ከደቡብ ክልል የተለያዩ ከተሞች የተለያዩ የህብረተሰብ ክፍሎችን ሀሳብ አሰባስቧል። የሐዋሳ ነዋሪና የፖለቲካ ሳይንስ ምሁር የሆኑት አቶ ወደየ ሙዳለ ኢትዮጵያ ውስጥ አሁን የተፈጠረ ባለው ነገር ማዘናቸውንና እንደ ሀገር መንግስት ኢትዮጵያ ባቸውን የተናገሩት እኔ አሁን ያለው ሁኔታ በጣም አሳዛኝ ሁኔታ ነው። በአንድ በኩል በቃ ኢትዮጵያ ፌይልድ ስቴት ልትሆን ነው የሚል ስጋት ብሔርና ሃይማኖትን መሰረት በማድረግ የሚደርሱ ጥቃቶችን መንግስት ማስቆም አልቻለም በቂ እርምጃም አልወሰደም ነው ያሉትም። በመሆኑም የመንግስት ባለስልጣናት ጭምር በዚህ ጉዳይ በህዝቡ ላይ የተደረሰ ባለው ጥቃት ተጠያቂ መሆን አለባቸውም ነው የሚሉት። የመንግስት አክሽን የሚመጣጠን አይደለም ከመጠን በታች ነው የሚልም ነገር አለ። አሁን የነበረን ተስፋ በሙሉ እንዴት ነው በአመራሩ መጀመሪያ ካለኝ እ ሰብሽኑ በጣም በጣም በቃ ቸልተኝነት በጣም ይታያል፣ እና ተጠያቂነት በባለሥልጣናት የጋሞ አካባቢ ሕዝብ በተለይም የአሮ ምንጭ ከተማ ተወላጆች ባለፈው ዓመት በቡራዩ የተፈጸመባቸው ጥቃት ቁስል ሳይደርቅ አሁንም በአዲስ አበባና በአዲስ አበባ ዙሪያ በተፈጸመው ጥቃት ሰለባ መሆናቸውን የተናገሩት የአሮ ምንጭ ከተማ ነዋሪ የሆኑት አቶ ወንዳፍራው ከተማ ናቸው። ወንጀለኞች ለቅርብ መቅረብ አለባቸው የሚለው ሀሳብ የእሳቸውም የጋሞና የአሮ ምንጭ ከተማ ነዋሪዎችም ሀሳብ መሆኑን ተናግሯል። መንግስት የህግ የበላይነትን ለማስከበር ተጠናክሮ መስራት አለበት የሚሉት አቶ ወንዳፍራው የመንግስት ዝምታና ይሉንታ ይመስለኛል የሚሉትን ለዘብተኝነት አስፈላጊ አይደለም ብሏል። አንደኛ አሁን እየተፈጠረ ያለው ሁኔ በጣም አሳሳቢ ደረጃ ላይ መሆኑን ነው እንደ ፐርሰናሊም ያለ ሁኔታ የሚገነዘበው በኛ መንግስት ለዚህ ጉዳይ አስፈላጊውም የዜጎችን ደህንነት ከማስጠበቅም ረገድ የህግ የበላይነትን ከማስጠበቅ አንጻር አጠንክሮ መስራት እንዳለበት ነው የሚሰማኝ ምክንያቱም አሁን በየጊዜው አንዴ ሽረብ አንዴ ወቅት እየቀየረ የሚከሰቱ ክስተቶች ዜጎችን ስጋት ላይ ስለጣለ አሁንም መንግስት በዚህ ጉዳይ ላይ ላይ ትኩረት ሰጥቶ የዜጎችን በነፃነት የመንቀሳቀስ የመኖር መፍታቸውን እና የሕግ የበላይነትን ማስከበር መቻል አለበት ነው የሚለው። በእርግጥ ይህ መንግስት ላይ ብቻ የሚጣል ብቻም ሳይሆን ሌላውም የነዋሪው የኢትዮጵያ ሕዝብ መረጃዎችንም በመስጠት እነዚህ እኩይ ተግባራት የሚያራምዱ አካላትን በዛራ በመሆን የመታገል ሁኔታ ሊኖሩ ይገባል። የወላይታ ሶዶ ከተማ ነዋሪ የሆነችው ወጣት የውዳር ፋንቱ በሀገሪቱ ወቅታዊ ሁኔታ ጥርጣሬ ውስጥ መግባቷና ወንጀለኞች ላይ መንግስት ዝምታ መምረጡ ውስጣችን እየጎዳ ነው የሚገኘው ጠቅላይ ሚኒስትሩ ከሀገር ስወጡ እግራቸውን ተከትሎ በህዝብ ላይ የሚፈጸሙ ጥቃቶች ግራ ጋብቶኛልን ብላኛለች። በመደመር ስሌት እየተቀነሱ ያሉ ህዝብ ቁጥርም ብዙ ነው ነው የሚትለው። የህዝብ ፍላጎትን በማድመጥና የራስን ሀሳብ በማካተት መንግስት ሁሉንም ህዝብ እኩል በማየት እርምጃ መውሰድ አለበት። Him. come and go. መንግስት አንጻር ሲታይ መንግስት ትንሽ ለዘብተኛ የሆነበት ነገር አለው እና ያ ነገር በጣም ውስጤን በጣም አሳዙ ነው። አሁን ላይ ያለው ነገር በጣም የሚያስጠላ ነው። ውስጣችንን ሁሉም ኢትዮጵያዊ በብዛት እንትን ያለ ነው ማለት ውስጡ የተጎዳ ነው። የሆነ ብሔር የበላይነት የሚታይበት በጣም የሚያስጠላ አይነት ነገር ያለበት ነውና በጣም ከብዶናል። ከአቅማችንን በላይ ነው። በዲሞክራሲ ስም እየተነገደ ያለውን ነገር ግን ዲሞክራሲ መልክ የሌላቸው ነገሮችም መንግስት ማስቆም አለበት ነው ነው ያለችው። ለአሜሪካን ድምፅ ራዲዮ፣ ዮናታን ዘብድዮስ ሐዋሳም አመሰግናለሁ ዮናታን። ቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ክቡራትና ክቡራን ከፕሌይ ስቶር እና ከአፕ ስቶር ቪኦኤ ሆርን ኦፍ አፍሪካ ብላችሁ ጠይቁ። አየር ላይ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። የተከበራችሁ አድማጮች በነገራችን ላይ በየዕለቱ ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል በ49 ሜትር ባንድ አጭር ሞገድ የሚተላለፍላችሁን ጋቢና ፕሮግራማችንን እንድትከታተሉ እንጋብዛለን። ድንቅ ድንቅ ዘገባዎችን ይዟል። የአባይና የህዳሴ ግድብ ጉዳይ ዓለም አቀፍ አጀንዳ እየሆነ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የኢትዮጵያን የሱዳንና የግብፅ የውጭ ጉዳይ ሚኒስትሮችን ዋሽንግተን ዲሲ ላይ እንዲሰበስቡ ለገንዘብ ሚኒስትራቸው ስቲቨን ምኑቺን ኃላፊነት ሰጥተዋል። ከዚህ ጋር ለተያያዘ ሳይሆን ለሌላ ተልዕኮ ዋሽንግተን ላይ የነበሩትን የኢትዮጵያን የውሃ የመስኖና የኢነርጂ ሚኒስትር ዶክተር ስለሺ በቀለን ከዋሽንግተን እንደተመለሱ ማምሻውን በስልክ አግኝቼ አነጋግሬ ነበር። የሦስተኛ ወገን አደራዳሪን ሐሳብ ሲቃወሙ የቆዩት ኢትዮጵያና ሱዳን አሁን የዩናይትድ ስቴትስን በተለይ የፕሬዚደንት ዶናልድ ትራምፕን ግብዣ ተቀብለው ይሆን? የሦስተኛ ወገን አደራዳሪ በኢትዮጵያ በኩል ተቀባይነት የለውም። ገና ቴክኒካል ጉዳዮችን አልጨረስንም። አብዛኛው ያሉ ልዩነቶች ቴክኒካል ጉዳዮች ናቸው። ነገር ግን አንተ እንዳልከው ንግግር አድርገውም እንደሆነ ለአጥሩ ሁለቱ ፕሬዚዳንቶች። ነገር ግን ድርድር መቼም የሚደረገው ሁሉም ተደራዳሪ አካል የሚደራደር በዛ መልክ የሚል ተመሳሳይ አቋም ሲኖረው ነው። በኢትዮጵያ በኩል ግድብ እየሰራ ነው ያለ ነው። እኛንም ይህ ግድብ ደግሞ በታችኛው የተፋሰስ ሀገሮች ላይ ጉልህ ተጽዕኖ እንደማያሳድር ግልጽ አድርገን ያንነው መተማመን ለመፍጠር ሁለቱን ሀገሮች ወደኛ ጋብዘን የተለያዩ ውይይቶችን አድርገናል። የግድቡ የውሃ ሞላልና የወደፊት የውሃ አስተዳደር ጉዳዮችን የሚመለከት እየተወያየን ያለ ነው። በቅርቡ መሪዎቻችን የኢትዮጵያ ክቡር ጠቅላይ ሚኒስትር ዶክተር አብይና አልሲሲ ራሽያ ላይ ተገናኝተዋል እና የሰጡት አቅጣጫ አለ ያም ምንድነው? بتقني كان قدات تراك كان ስምምነት ላይ ደርሰው ያን እንግዲህ በቅርቡ ቴክኒካል ዲስከሽኑ ይቀጥላል ማለት ነው። ያም ማለት የውሃው አሞላል የመጨረሻ መስማማት የምንችለውን ለመስማማት ልዩነቱን ካሉ ልዩነቱን ወደ መሪዎቹ የማምጣት ሂደት እንቀጥላለን ማለት ነው። ግብዣ ስለተባለ በእርግጥ ግብዣው እየተላከ ይመስለኛል ውጭ ጉዳይ ሚኒስቴር፣ እኔም ሰምቼዋለሁ ነገር ግን ያ ሊኖር የሚችለው በውስጡ የማደራደር ሳይሆን ሶስቱ የውጭ ጉዳይ ሚኒስትሮች አንድ ላይ ማምጣት ጉዳይ ይሆናል እና በኢትዮጵያ በኩል ከቴክኒካል ትራክ የሚወጣ አስቸጋሪ ነገር አለ ብለን ስለዚህ ዋሽንግተን ላይ በመጪው ረቡዕ መጪው ማለት የወዲያኛው ሳምንት ረቡዕ ነው፣ ጥቅምት ሀያ ስድስት ነው የተባለው ይደረጋል ለተባለው ስብሰባ ኢትዮጵያ ግብዣውን ተቀብላለች ማለት ነው። የመቀበልና የመሳተፉን ጉዳይ ወርግጥ አላቀም ገና ትናንትን ያመጣሁት ትናንትም ፊልድ ነበርኩኝና ኮንሰልቴሽን አላደረግንም እና በቅርቡ ምናውቅ ይሆናል። ተሳትፎም ግን የድርድር አሳች ተብሎ ሊወሰድ አይችልም። ሶስቱን ውጭ ጉዳይ ሚኒስትሮች ምናለውሀን ብለ ማምጣት ሊሆን ይችላል እንጂ በሌቶች እንግዲህ ደብዳቤ ተጻፈ ከተባለበት በኋላ ነው ሁለቱ መሪዎች ተገናኝተው አቅጣጫ የሰጡበት። ስለዚህ ተወራ የሚያደርገው የሁለቱ መሪዎች ጋራ ማጥቃቸው ያሰጡበት ጉዳይ እንጂ ከዚያ በፊት የተደረጉ ነገሮች አይሆኑም ማለት ነው። በነገራችን ላይ የዓለም ባንክ ቃል አቀባይ ለቪኦኤ በሰጠው መልስ ተጠይቆ ነበረ። ሶስቱም ሀገሮች ኢትዮጵያ፣ ግብፅና ሱዳን ሙሉ በሙሉ አሉበት ይሳተፋሉ በሚል እምነት የባንኩ ፕሬዚደንት ማልፓስ ግብዣውን መቀበላቸውን የሚናገር ዘገባ አለና ምናልባት የዓለም ባንክስ እናንተን አግኝቷችሁ አነጋግሯችሁ ነበረ? ከዓለም ባንክ ጋር በተለያዩ ነገሮች በጋራ የምንሰራቸው ነገሮች አሉ። በዚህም አኳያ በእነኚህ በህዳሴ ግድብ ጉዳይ በተለያዩ ጊዜዎች ብሪፊንጎች አሉ። ስቴት ዲፓርትመንትም አልፎ አልፎም እንገናኛለን በዚህ ጉዳይ። ነገር ግን ይህንን ሶስተኛ ወገን ያደራደር የሚል ነገር ሪሊ ስምምነት የደረሱበት ነገር ኢትዮጵያ እዛ ደረጃም የሚደርስ ነገር አለ ብላ አታምንም እስካሁን። ስለዚህ ኢሹ የሚፈታው የደግን ጉዳይ ነው። ይሄ የድርድር ሳይሆን ሳይንቲስቶች ከየ ሀገሩ አምስት አምስት ሳይንቲስቶች አንድ ላይ መጥተው ግድቡ እንዴት ሞላ፣ የበታችኛው ሀገሮች ላይ ጉሉ ተጽዕኖ አሳድረን የሚለውን አግኝተውታል። አሁን ያሉት ልዩነቶች የሎንግ ተርም ኦፕሬሽን እና በሙሌት ጊዜ ያሉ የውሃ አለቃቀቅ ላይ ያሉ ኤክስትሪም የሆኑ ሲናሪዎች አሉ። ለምሳሌ ድርቅ ቢሆን ወይም ደግሞ ኤክስትሪም ስለሚሆን የሚሉ ነገሮች ላይ መጥፎ የተፈጥሮ ሁኔታዎች ቁጥሮች የተፈጠሩ ልዩነቶች ናቸው። እነሱ በቴክኒክ ነው እንጂ የሚታዩ በፖለቲካ መፍትያ ይመጣላቸው። ጠቅላይ ሚኒስትር አብይ አህመድ ሰሞኑን ለፓርላማው ሲናገሩ ችግራችን ግብጽ ሳትሆን ግድቡን በወቅቱ አለመጨረሳችን ነው ብለው ነበረ። ምንድን ነው ምክንያቱ ግድቡ በወቅቱ ያላለቀበት? አንደኛው በምን ሁኔታ ላይ ይገኛል አሁን? ህዳሴ ግድብ ምን ደረጃ ላይ ነው ያለው? በወቅቱ ያልጨረስንበት ምክንያት የብረት ስራዎች እና የተርባይን ተከላ ስራዎች በወቅቱ በፍጥነት ለመጠናቀቃቸው የግድቡ ያጠቃላይ ማጠናቀቂያ ጊዜ ድ እንዲሆን ሆኗል። እንዲዘገይ ተደርጓል። ችግር ነው ውስጥ እንዲዘገይ ያደረገው በዛ በፊት በተያዘው ስኬጁል ግባታው ተሰርቶ አለማለቁ ነው። የብረት ስራ እና የተርባይን ተከላ የጀነሬተር ተከላ። ያ ችግር ከየት መጣ? ክቡር ሚኒስትር ምክንያቱ ያው የኮምፒውተር በወቅቱ የነበረው ኮንትራክተር ኢንኮምፒተንስ ነው። ብቃት አልነበረውም። ያንን በማስተካከል ብቃት አልነበረውም ነው የሚሉኝ? ኮንትራክተሩ ብቃት አልነበረውም ነው የሚሉኝ? ብቃት አልነበረውም እና መጀመሪያ ያ ኮንትራክተር ወደ ስምምነት ሲገባ አልተገመገመም ነበር። እነዚህ እነዚህ ሁኔታዎች ላይ ያለው የብቃት ደረጃ አንዳንድ ጊዜ እንደ አገር የምትወስነው ውሳኔ አለ። የሀገር ካፓሲቲ ለማሳደግ ወይም በሌሎች ምክንያቶች የሴኪዩሪቲ ሊሆን ይችላል ወይም ደግሞ የአገር ካምፓኒዎች እንዲያድጉ ከመልካም አሳበብ ሊሆን ይችላል። እነኛ ጉዳዮች ይኖራሉ። ስለዚህ የፖለቲካ ውሳኔ ነበር ማለት ነው። የተወሰነው ያ ኩባንያ ተገቢ የሆነ ቴክኒካል እዛ ላይ ተደረገ። በተለይ እነኛን ሁለት ኮምፖኔንቶች ለመስራት የተቀጠረው ካምፓኒ ተገቢ ብቃት አለው ወይ፣ ተገቢ ኤክስፒሪንስ አለው ወይ የሚለውን ነገር በደንብ ያልታየ በመሆኑ ትንሽ አጓቶታል የግድቡን የኮምፕሌሽን ታ ለመሆኑ። በአሁኑ ጊዜ ግን እነኛ ሁሉ ተገምግሞ ማስተካከያ በሁለተኛ ጥያቄ ጥያቄ ላይ ማስተካከያዎች ተደርገው የግድቡ ግንባታ በአሁኑ ጊዜ በጣም በተገቢ ፍጥነት እየተካሄደ ነው ማለት ነው። አጠቃላይ የኤሌክትሮ ሜካኒካል ስራ ለመሆኑ። ክቡር ሚኒስትር፣ ያ የፖለቲካ ውሳኔ በሀገሪቱ ላይ በገንዘብ ደረጃም ሲታይ፣ በሌላ በሥነ ልቦናም ደረጃ ሲታይ ምንድን ነው ያደረሰው ጉዳት እንዴት ነው የሚተመነው? ማንስ ነው ተጠያቂው? አይ ስለ እንግዲህ ኮሌክቲቭ አካውንታብሊቲ ሁሉም የፖለቲካ አመራሩ በቴክኒክ ዙሪያ ያለ የጋራ ተጠያቂነት ሲል ከአመት ተኩል የጋራ ተጠያቂነትና የቅርታዎችን ጠይቋል። ህዝቡ የፖለቲካ ዲሲሽኖች አንዳንድ ጊዜ ፕሮፌሽናል የሆነው የቴክኒካል እሽዎችን ኦቨርራይድ አድርገው የሚሄዱበት አለ። ያ እንዳይጠገም ግን በአሁኑ ጊዜ ብርድ ጥረት እያደረገ ነው። ሙያን የሚጠይቁ ነገሮች ለሙያተኞች ትቶ ትክክለኛ የሆነ የመንግስት እናውቀት ባለው አካል እየተገመገመ እንዲሄድ በአግባቡ እየተሰራ ነው። እሱ እንግዲህ በዚያ መልክ ብናየው በስነ ልቦና እና በሌሎች ጉዳዮች ተያያዥ ጉዳዮች፣ ከዲፕሎማሲው ጋር የተያያዙ ጉዳዮች ላይ ያደረሰው ጫና መቼም ግልጽ ነው፣ በቀደም ነው እና ይሄ ጫና በተወሰነ መልኩ ፈጥሮ አልፏል። ግን ጉዳዩ ሪሰቨር ተደርጎ ጥሩ መስመር መያዙ የህዝብ ወጪዎች እና ስራው ሂደት ምን ያህል እየፈጠነ እንደሆነ ጋዜጠኞችን እየሄዱ ይመለከታሉ። ፕሮግረስን ዛሌት ያደርጋሉ። ፐብሊክ ቤዲን ማንኛውም ሄዶ ይመለከታል። ጥብቅ ክትትልም እየተደረገበት ያለ ሁኔታ ነው። እንደ ሀገር ትምህርት የተወሰደበት ነው። ትምህርቱ ትንሽ ኤክስፔንሲቭ ቢሆንም፣ የተወሰነ ዋጋ ያስወጣ ማለት ነው። ልምድና ትምህርት ተወስዶበታል። ተመሳሳይ ነገሮች በሚሜጋ ፕሮጀክቶች ዙሪያ የሚሰራ ነገሮች ሰዎች እንዳይኖርባቸው ማስተካከያዎች እየተደረጉ ነው ማለት ነው። ህዳሴ ግድብ መቼ ነበር ሙሉ በሙሉ ተጠናቆ ወደ አገልግሎት መግባት የነበረበት? አሁንስ በተያያዘ ሁኔታ መቼ ይጠናቀቃል? በአዲሱ እቅዳቸው በአዲሱ እቅድ በሁለት ሺ አስራ ሶስት ሳሳስ አካባቢ ሁለት ተርባይኖች ለመንጨት ይጀምራሉ። በሁለት ሺ አስራ አምስት ደግሞ ሁሉም ተርባይኖች ሙሉ በሙሉ ተጠናቀው የሙሊትም ስርዓት እየተካሄደ ኢነርጂን እየመነጨ የሚሄድበት ሁኔታ ነው የሚኖረው ማለት ነው። ከዚህ ሁለት ሺ አስራ አምስት ስንደርስ የስራው ሙሉ በሙሉ መጠናቀቅ የሚደርስበት ደረጃ ነው። ቀደም ሲል ከነበረው አኳያ መቼ ይጠናቀቃል ተብሎ የታቀደው የተለያዩ ጊዜያት ተቀምጠዋል። የመጀመሪያው በሰባት አመት ተብሎ የነበረው ሁለት ሺ ትወንቲ ሰቨንቲን በፈረንጆች አቆጣጠር ታስበው የነበረው ከሁለት አመት በፊት አሁን ቅድም ከጠቀስኩት ከሁለት አመት በፊት ቢሆንም ለዘጠኝ መቶ ቀናት ግን ድሌ ያደረገ ሌላ ጉዳይ ነበር። በተለይ ለሶስት ዓመት ማለት ነው። የአባይ ጎርጅ በሚቆፈርበት ጊዜ አሁል መስ ሶስት ዓመት የሚሆን ያህል በሚቆፈርበት ጊዜ ትልቅ ድሌ ያመጣ ጉዳይ ነበር። ፋውንዴሽኑ መሰረቱ የበለጠ ጥልቀት ባለው ሌቭል እንዲቆፈር የነበረው የአፈር ዲፖዚት አስገድቦት ነበር፣ በቂ የሆነ ፋውንዴሽን እስኪደረስ እና አንዱ የግሌ ምክንያትም እሱ ነው። ከሌላ አኳያ ደግሞ ቅድም ያልኩህ የቴክኒካል ጉዳዮች፣ ግድቡ በኮንክሪት ወደ ላይ ከወጣ በኋላ የህብረቱ ስራ በመዘግየቱ ምክንያት ቶሎ ሊጠናቀቅ አልቻለም። በመቶኛ ሂሳብ እስካሁን ምን ተጠናቋል ክቡር ሚኒስትሩ? የስልሳ ስምንት ነጥብ አምስት ፐርሰንት ያህል ስራው ተጠናቋል። ለምሳሌ የአምስት ነጥብ አንድ ኪሎ ሜትር ርዝመትና የሀምሳ ሜትር ከፍታ ያለው ሳድል ዳም ወይ ኮርቻ ግድብ የሚባለው እሱ ሙሉ በሙሉ ተጠናቋል ማለት ይቻላል። የውሃ ማስተንፈሻው አካልም የኮንክሪት ስራ ሙሉ በሙሉ ተጠናቋል። ብረት መዝጊያዎቹን የመትከል የሚቀረው ዋናው ግድብ መሀል ላይ ወደ ጄኔሬተር ተርባይን ሀውስን ወስዶና ጄኔሬተር ጋር የሚያገናኘው የብረት ስራዎች በአሁኑ ጊዜ እየተሰሩ ነው እና በአብዛኛው የኮንክሪት ስራው ትልቅ ደረጃ ነው ያለው። ሰማንያ አራት ፐርሰንት ላይ ነው የኮንክሪት ስራው ሲቪል ስትራክቸሩ ነው በኋላ ያለው ግን፣ እሱን ኮምፐንሴት ለማድረግ ባሰብነው ጊዜ ለማድረስ በርካታ ኮንትራክተሮችን መሰብ ኮንትራት ያደረግነው ለምሳሌ ለብረት ስራው የአሸንዳዎቹን የሚሰራ እና በሮችን የሚገጥም ሁለት ኮንትራክተሮች፣ ተርባይኖችን የሚተክሉ ደግሞ እንደዚሁ ሌሎች ሁለት ማኑፋክቸረሮች የራሳቸውን ተርባይኖች እንዲተክሉ በማድረግ የስዊችያርዱንም ደግሞ እንደዚሁ ብቃት ያለው አንድ የቻይና ካምፓኒ በመቅጠር እየተሰራ ነው ማለት ነው። የኮንክሪት ስራውና የአማካሪ ድርጅቱ ቀድሞ የነበሩት የሳሌ ኢትዮጵያና የአውሮፓያኖች አማካሪዎች ናቸው ያሉ። እንግዲህ ልክ አንድ አመት ነው አሁን ካለንበት ጊዜ ጀምሮ የመጀመሪያው ምዕራፍ አገልግሎት መስጠት የሚጀምረው እንደገለጹልኝ። እና ምን ያህል የኤሌክትሪክ ኃይል ያመነጫል? የዛሬ አመት ህዳሴ፣ እሱ የሚያመነጫው ሬትድ ካፓሲቲ የምንለው በከፍተኛ ደረጃ ላይ ያመነጭ የሚችለው የሁለቱ ድምር እያንዳንዳቸው ሶስት ሰባ አምስት እስከ ሰባት ከአምሳ ሜጋዋት ነው ያንን ያህል ማመንጨት የሚችሉት የውሃ መጠን ውስጥ ከፍተኛ ደረጃ ላይ ሲደርስ። ነገር ግን ማመንጨት ሲጀምሩ ያን ያህል ውሃ ማያት ስለማይቻል የሙሊድ ጊዜ ስላለ እስከ አራት እስከ ሰባት አመት ድስ በዚያ ጊዜ ነው ማክሲመ ሲጀምሩ ቢያንስ ሁለቱ ዋንድ ላይ ሁለት መቶ ሜጋዋት ማመንጨት ይጀምራሉ ማለት ነው። ክቡር ሚኒስትር፣ በቅርቡ እርሶ በሰጡት ማብራሪያ የተርባይን ቅነሳ ስምምነት እንደተደረገ ገልጸው ነበር። ምን ማለት ነው? ለብዙ ሰው ግልጽ አይደለም ይሄ በድርድር ውስጥ እጅ መስጠት አይደለም እንዴ? ኧረ በፍጹም ከድርድር ጋር ምንም አይገናኝም። ይህ የዛሬ አመት ማስተካከያ በምናደርግበት ጊዜ አጠቃላይ የኤሌክትሮ መካኒካል ስራ ማስተካከያ በምናደርግበት ጊዜ የተርባይን ቁጥር ብዙ ሰው የሚሳሳተው ኢነርጂ ማለት ሜጋዋት ይመስለዋል። ሜጋዋት ሲምፕሊ ያስቀመጥካቸው ተርባይኖች ውሃ ቢኖር በቂ ውሃ ቢኖር ምን ያህል በአንድ ጊዜ ማመንጨት ይችላሉ የሚለውን ነው። አንድ ግድብ ላይ ግን የተሰራ ኢንፍራስትራክቸር ማመንጨት የሚችለው የሚከምነው በግድብ ውስጥ በተያዘው ውሃ መጠን ነው። በአማካይ አርባ ዘጠኝ ቢሊዮን ኪዩቢክ ሜትር ውሃ ይጠራቀማል። ያንን ውሃ በአስር ተርባይንም አመንጨው በአስራ አራትም አርገው በአስራ ስድስትም የሚሰጥህ ውጤት እዛ ውስጥ በተጠራቀመው ውሃ ልክ ነው። ይህ የተደረገው ቀድሞ በአስራ ስድስት ተርባይን በሚሰራበት ጊዜ የነበረው ኤፊሽንሲ ሀያ ስምንት ፐርሰንት ነው፣ ሀያ ስምንት ነጥብ ሁለት ፐርሰንት። ነገር ግን ይሄ ተርባይን ማለት ከአመት ውስጥ ሀያ ስምንት ፐርሰንት ዘጋን ብቻ ነው ኃይል የሚያመነጨው ማለት ነው። ምክንያቱም ያንን የሚወስነው ሬዘርቫር ውስጥ ያለው የውሀ ቮሊዩም ሊሰጥ የሚችለው ኢነርጂ በዛ ከፍታ፣ በአማካይ ከፍታው አስራ አምስት ሺ ስድስት መቶ ዘጠና ሁለት ጂጋዋት አወር የምንለው ነው ያንን ኢነርጂ አነስ ባሉ ተርባይኖች ለረጅም ጊዜ በበለጠ ኤፊሽንሲ ማሰራት ይቻላል፣ ወይም ደግሞ ብዙ ተርባይኖች ተቀምጠው ባነሰ ኢነርጂ፣ ባነሰ ኤፊሽንሲ ማሰራት ይቻላል። ስለዚህ ያደረግነው ገና ትዕዛዝ ያልተሰ የሚቀባቸው ሶስት ተርባይኖች እንዲቀነሱ ነው ያደረግ ነው። ያም ማለት ምንድን ነው ኢነርጂው አንዲት ኪሎ አወረም ሳይቀንስ ተመሳሳይ ኢነርጂ የማግኘት ከዛውም የኤፊሽንሲያቸውን ከሀያ ስምንት ነጥብ ሁለት ወደ ሰላሳ አራት ነጥብ ስምንት ወይ ወደ ሰላሳ አምስት ፐርሰንት ገደማ ከፍ ማድረግ አጀስትመንት ነው የሰራ ነው። ይህ ደግሞ የነበሩትን አንዳንድ አላስፈላጊ ነገሮች የማስተካከያ ሂደት ስንሰራ እየሰራ ነው ጉዳይ ነው ማለት ነው። በአጠቃላይ ይህንን በደምብ ለማስረዳት በአማካዊ ኢትዮጵያ ውስጥ ያሉት አሁን በእጃ ሀገራችን ያሉት ኢነርጂ ሲስተምስ ወደ አርባ ፐርሰንት የሚደርስ ነው ኤፊሽንሲ ያላቸው ተርባይኖቹ በአመት ውስጥ አርባ ፐርሰንት ያህል ጊዜ ስራ ላይ ናቸው ማለት ነው። ሌሎች ሀገሮች ምሳሌ ብነሱ ብራዚል ብናወስድ ስልሳ እንደዚህ የሃይድሮ ፓወር መሰረት ያላቸው እንደ ኖሮ የመሳሰሉትን ስንወስድ በአማካይ ወደ ሀምሳ ከሀምሳ እስከ ስልሳ ፐርሰንት ነው የሚያሰሯቸው። እኛ ሀገር ደግሞ ይህንን ኤፊሽንሲ ከፍ በማድረግ ብዙ ተርባይን ወይም ደግሞ ብዙ ካፒታልም ጭምር ከማባከል ማስተካከያ አድርገናል ማለት ነው። ለመሆኑ ህዳሴ ግድብ ከተጀመረ አንስቶ መሰረቱ መጣል ከተጀመረ አንስቶ ወይም ከጥናቱ ጀምሮ እስካሁን ድረስ ምን ያህል ወጥቷል። መቼስ ባለፉት አመታት የግሽበቱም ሁኔታ አለ፣ የዋጋም መለዋወጥ አለ በአለም አቀፍ ደረጃም እና የመጠናቀቂያ ዋጋውስ ለውጥ ይኖረዋል? ምን ያህል ይሆናል ሲያልቅ ህዳሴ እንግዲህ አሁን ሲጀመር ወደ ሰማኒያ ቢሊዮን ታስቦ ነበር እስካሁን ብር ቢሊዮን ብር ያህል ወጥተዋል? ስንት ቢሊዮን ወጥተዋል? መቶ ቢሊዮን ገደማ ደርሷል። መቶ ቢሊዮን እና እስኪጠናቀቅ አጠቃላይ ስራውን እስክናጠናቀቅ አሁን ባለን ኢስቲሜሽን ወደ መቶ ሰላሳ ቢሊዮን ብር ገደማ ነው። ይሄ ማለት ሞር ኦር ሌስ መጀመሪያ ከታሰበው በሀርድ ከረንሲ ስታስበው በዶላር ስታስበው ብዙም ስላለው ብዙ ለውጥ የለውም። እና ያለው ሁኔታ ነው። ሌላው ጥያቄ በቅርቡ ዶክተር አብይ ለፓርላማው ንግግር ሲያደርጉ ከጦርነት ጋር የተያያዘን ነገር አስመልክቶ ብለውታል፣ ሰጥተውታል በተባለ አስተያየት ላይ የግብፅ የውጭ ጉዳይ ሚኒስቴር ትንሽ ጠንከር ያለ መግለጫ አውጥቶ ነበር፣ ባለፈው ሳምንት ተቀባይነት የሌለው አባባል ነው፣ በጣም አስደንግጦናል የሚሉና የመሳሰሉ ቃላት ያሉበት መግለጫ ነበርና ያወጣው። ይሄ ሁኔታ ይሄ ንግግር እንዴት ሊከሰት ቻለ? ጠቅላይ ሚኒስ ሚኒስትሩስ ምንድን ነው ያሉት? በቅርብ ተከታትለውት ከሆነ የግብፅንስ ስሜት እንዴት ነው የሚያዩት? የሰጣችሁትስ መልስ አለ ወይ? ለዚህ ምላሽም አልሰጠንም። የኛ ጠቅላይ ሚኒስትር ያሉት የሚያመለክተው ኮሚትመንቱን ነው። ኢትዮጵያ ይህንን ግድብ እንደ ዓይኗ ብሌን እንደምትጠብቀው ቁርጠኝነቷን ማለት ነው። ግድብ መሆኑን ሁሉም ኢትዮጵያዊ ኮሚትመንት አድርጎ ሕፃን አዋቂ ሲላዋቶ በጋራ የሚሰራው አሁኑን ለማስመር ነው እንጂ ጦርነት ካለ ለማለት አይደለም። እና ወደ ኤክስትሪም ነገሩ ግን የሚሻብን ከሆነ ለማንኛውም አልቲሜተም ኢትዮጵያን ጊዜም ዝግጁ ነች። ይሄ የሰርቫል ጉዳይ ነው። መቶ አስር ሚሊዮን ይዞ ሰላሳ ሶስት ፐርሰንት ብቻ የኤሌክትሪክ ተደራሽነት ይዞ አለም ወደ ደረሰበት ደረጃ መድረስ አይቻልም። ማደግም አይቻልም። አሁን የምናየው ስራ አጥነት ቁጥርንም መቀነስ አይቻልም። የምናስበውንም ኢንዱስትሪ የመሳሰሉትን ማልማት አይቻልም። ስለዚህ ይሄ ለኢትዮጵያ የሞት የሽረት ጉዳይ ነው። የሆነች ኢንፍራስትራክቸሮችን ወደ መጨረሻው ማድረስ ማለት እርስዎ ጉዳዩ በቀጥታ እንደሚመለከተት ባለስልጣንም ክቡር ሚኒስትር እንደ ካቢኔውም አባል እንደ መንግሥት ሲያዩት የግብፅንም ቀልብ ስነ ልቦና ሲፈትሹ፣ ብዙ ጊዜም ተገናኝታችኋል፣ አውርታችኋል፣ ተወያይታችኋል እና ለመሆኑ የእንደዚያ አይነት ስሜት አዝማሚያ አለ እንዴ በመካከላችሁ? በምንም ደረጃ እንግዲህ እነሱ የሚቀጥሉት ኔጎሽዬሽን ስትራቴጂ አስቸጋሪ ነው። የተለያዩ ነገሮች ከናይል ቤዚን አጠቃላይ የውሃ ክፍፍል የኮምፕሬሄንሲቭ ፍሬምወርክ አድርገን ናይል ቤዚን ኢኒሼቲቭ ከምንላቸው ጉዳዮች አሁን ደግሞ ከህዳሴ ግድባችን ጋር ስናስተያየው የተለያየ አቋም ነው የሚያራምዱት። ብዙ ነገሮችን ነጎሴት ያደርጉና መጨረሻ ላይ ሳይስማሙ ከውስጡ ወጥተናል ህዝብ አድርገናል ብለው ወደ ክስ እና ወደ ማጥላላት ጉዳዩን ይሄዳሉ። ይሄ ግድብ ሃይድሮ ፓወር ግድብ ነው። ውሃ ኮንሲዩም አያደርግም። ውሃው ተርባይን መትቶ ወደታች ያልፋል በሙሉት ጊዜ ጊዜ በጥንቃቄዎች ከተሞላ ድረስ በጉልህ የሚያመጣው ተጽዕኖ የለም። እንደውም በርካታ አድቫንቴጆች በሱዳን አናይም ወይም በእነሱ በኩል እነሱ ሁሉ የሚያገናኙት ወደ አስራ ዘጠኝ አምሳ ዘጠኝ አግረመንቱ አይነት ያንን የሚያመላክቱ ነገሮችን ኢትዮጵያ እንድትቀበል የማድረግ ፍላጎት ነው በድርድሮች ውስጥ የሚያንጸባረቁት። ያ በመሆኑ ደግሞ ያ ተገቢነት የሌለው አግረመንት ነው። ቀድሞ ነገር ኢትዮጵያ የዛ አካል አይደለችም። ሁለተኛ ለኢትዮጵያ ሰማንያ ስድስት ፐርሰንቱን ውሀ እያቀረበች ወ ሰባ ሰባት ቢሊዮን ሜትር ኪዩብ ውሀ እያቀረበች አንድ ሜትር ኪዩብ እንኳን ለኢትዮጵያ ብርሻ ይደርሳታል የሚል አግረመንት አይደለም። ዜሮ አድርጎ የሚነሳ ነው። ስለዚህ ወተራየት የመሳሰሉት ሀሳብ እያቀረቡ ያንን ኢንዳይሬክትሊ እንድንፈርምኝ ያደረገው ተጽዕኖ በቀጥታም በአሸማጋይ በኩልም ሄደን ይሁን የሚለው ማንም ኢትዮጵያ ሊቀበለው ማይችል የኢትዮጵያን የመልማት የዛሬውንም ኦልሬዲ የለማውንም የዛሬውንም ወደፊትንም የሚያጨናግፍና ሪኮግናዝ የማደርግ ስለሆነ በዛ አቅጣጫ የሚኖር ሰሞነት አይኖርም። ስለዚህ ኩተብል በሆነ ለሁላችንም ለጋራ ጥቅም ዊን ዊን በሆነ መንገድ የምንጠቀምበትን መንገድ በጋራ ማለት ነው እንጂ አንዱ ተጠቃሚ አንዱ አመንቺ፣ ሌላው ተጠቃሚ ምንም ውሃ ኮንትሪቡት ያደርግ የሚኖርበት ዘመን ያለፈው ይመስለኛል። ስለዚህ በዛ መሰረት ነው እየተደራደር ያለን። ይሄ እንግዲህ አሁን እርስዎ የገለጹትም ጠቅላይ ሚኒስትሩ የሚናገሩትም ሀሳብ ነው፣ የብዙ ሰውም ምኞት ነው። ነገር ግን በግብጽ በኩል ኃይልን እንደ አማራጭ የማየት አዝማሚያ ወይም በኢትዮጵያን በኩል ቢሆን እንደዚህ አይነት አዝማሚያ አለ እንዴ? ኃይልን እንደ አማራጭ እንጠቀማለን ብለው ዲስክሎዝ ያደረጉት ነገር የለም። በስድር ሲናሪዮ ከዚህ በፊት የነበረው ካልሲ በፊት የነበረው ካቢኔ በጋራ በቪዲዮ ካየነው ውጪ በግልጽ የሚታወቅ ነገር የለም። ስለዚህ ለማንኛውም ኢቨንቹዋሊቲ የራስን ሀገር መከላከል መጠበቅ አስፈላጊ ነው ብለን ብርቶ ይሻላል። በቅርቡ ኢትዮጵያና እስራኤል ህዳሴ ግድብ ላይ የሚሳይል መከላከያ ሽፋን ወይም ከለላ ስምምነት መፈራረማቸው በመገናኛ ብዙኃን ተዘግቦ ነበረ። ይህንን ስምምነት ደግሞ ካይሮ መቃወሟም እንደዚሁ ተነግሮ ነበረ። ስለዚህ ጉዳይ የሚነግሩን አለ ሪሊ ገና መስማቴ ነው። እንዲሆነ ግን ስምምነት ካንተ እየሰማሁ ነው። እስቲ ባጭሩ ስለ ዋሽንግተን ቆይታ ወይን ገሩኝ መቼም ዛሬ ነው ትናንት ነው የተመለሱት? ሰሞኑን ዋሽንግተን ላይ ቆይተዋል እና፣ ምን ነበረ ተልእኮ የዋሽንግተኑ ጉዞ? ምንም ሜጀር ጉዳይ አይደለም። በተለያየ ጊዜ የወርልድ ባንኩ እና አይ ኤም ኤፍ ስብሰባዎች አሉ። በእነሱ ማርጊን ላይ ትልቅ ቲም እዚያ በሚኖርበት ጊዜ የተለያዩ ምክክሮችንና ሀሳቦችን እንለዋወጣለን ከወርልድ ባንክ ፕሬዚዳንትም ጋር እንደዚሁ። ቀደም ብሎም ለወርልድ ባንክ ቲም ስለ ህዳሴ ግድብ ትራንስፓረንት የሆነ መግለጫ እንሰጣለን። ተመሳሳይ መግለጫ ነው ሰጥቼ የተመለስኩት። አቶ ኢንተርናሽናል ኮሚኒቲ ኮንፊውዝድ እንዳይሆን ከአንዳንድ ሚዲያዎች የሚሸራቸው ከሆነ ወይም ደግሞ ከአንዳንድ ፖዚሽኖች የሚነሱትን አግባብ ያለው ነገሮች እውነታውን ማስረዳት ስለሚያስፈልግ ኢምፖርቴንት መልቲላተራል እና ባይላተራል የሆነ ኦርጋናይዜሽኖች ጋር እየቀረብን እንደዚህ አይነት ዲስከሽኖች ትክክሮች እናደርጋለን። ያደረግ ነው። ኢትዮጵያ ይሄንን ግድብ የምትገነባው በራሷ ሀብት በራሷ አንጡራ መዋጮ መሆኑ ተነግሯል ከመነሻው አንስቶ። የዓለም ባንክም ሆነ ሌሎች ዓለም አቀፍ አበዳሪዎች ብዙ ፈቃደኝነት አላሳዩም ለኢትዮጵያ ብድር ለመስጠት። ህዳሴ ግድብን በሚመለከት ከኢትዮጵያ የውሃ መስኖና ኢነርጂ ሚኒስትር ዶክተር ስለሺ በቀለ ጋር የጀመርኩት ውይይት ይቀጥላል በነገው ምሽት። ክቡራትና ክቡራን አድማጮች አመሰግናለሁ። ዶክተር ስለሽን ለዛሬው እስከ ማጠቃለያው ከለስላሳ ሙዚቃ ጋር ልተዋችሁ። ዜናዎቹን አሰማለሁ። የዓለም ቁጥር አንድ አሸባሪና የዋነኛው ጽንፈኛ ቡድን መሪ ተገደለ። የዩናይት ስቴትስ ልዩ ወታደራዊ ኃይል በሰሜን ምዕራብ ሶሪያ ባካሄደው ወታደራዊ ኦፕሬሽን ራሱን እስላማዊ መንግሥት እያለ በሚጠራው አሸባሪ ቡድን መሪ አቡበከር አልባግዳዲ በማስወገድ ከፍተኛ ብቃት የታየበት ዘመቻ አጠናቀቀ ሲሉ ፕሬዚዳንት ዶናልድ ትራምፕ ዛሬ ማለዳ ላይ ለአሜሪካ ሕዝብ በቴሌቪዥን ባሰሙት ንግግር አስታወቁ። ትናንት ምሽት አሜሪካ የዓለማችንን ቁጥር አንድ የአሸባሪዎች መሪ ለፍርድ አቀረበች። አቡበከር አልባግዳዲ ተገደለ። በዓለም የመጨረሻው ጨካኝና አሰቃቂ የሽብር ምግባሩ የታወቀው አይሲስ መስራችና መሪ ነበር ያሉት ፕሬዚዳንት ትራምፕ አሜሪካ በህይወት እጁን ለመያዝ አሊያም ለመግደል ለበርካታ ዓመታት ስታድነው የቆየችው ባግዳዲ በደህንነት አደጋ ደቃኝነታቸው አስተዳደሪ ከሚፈልጋቸው ግለሰቦች ዋናውና ግንባር ቀደሙ ነበር። የአሜሪካ ልዩ ወታደራዊ ኦፕሬሽን ኃይሎች ትላንት ሌሊት በሰሜን ምዕራብ ሶሪያ ቆራጥነት የተሞላና እጅግ አደገኛ ነገር ግን ብቃት የታየበት ወታደራዊ ኦፕሬሽን አካሄደው ተልዕኳቸውን በድል አጠናቅቀዋል ነበር ያሉት ፕሬዚዳንቱ። ፕሬዚዳንት ትራምፕ አንክለውም አልባግዳዲ የታጠቀውን ፈንጂ በፈነዳበት ወቅት የመሸገበት መተላለፊያ መደርመሱን ገልጠዋል ባግዳዲ በፈነዳው በፈነዳው ፈንጂ የሶስት ልጆቹንም ህይወት እንዳጠፋ ትራምፕ ጨምረው ገልጠዋል የሆንግ ኮንግ ፖሊስ ፍቃድ አልተሰጠውም ያለውን ተቃውሞ ሰልፍ በተነ። ሆንግ ኮንግ ላይ ለሳምንት ያህል ተቃውሞ ድምፅ ያሰሙ የቆዩትን በብዙ ሺዎች የተቆጠሩ አፍቃሪ ዴሞክራሲ ሰልፈኞች ለመበተን ፖሊስ በዛሬው እለት አስለቃሽ ጤስ ተጠቅመዋል። በሶማሊያ በጽንፈኛው እስላማዊ ቡድን አልሸባብ ላይ የተነጣጠረ የዩናይትድ ስቴትስ ሰው አልባ አውሮፕላን ጥቃት የእጣን ለቃሚዎችን መግደሉን ታ የአይን ማኞች ተናገሩ። የዩናይት ስቴትስ ወታደራዊ ኃይል በሶማሊያ ሰሜን ምዕራብ የፑንትላንድ ግዛት ባካሄደው በዚህ ጥቃት ሁለቱን ሰላማዊ ሰዎች መግደሉን ለአሜሪካ ድምፅ የተናገሩት የአካባቢው አገር ሽማግሌዎችና ከጥቃቱ የተረፉ ወገኖች ናቸው። በኢራቅ በብዙ መቶዎች የተቆጠሩ ሰላማዊ ሰልፈኞች ዛሬም በመንግስታቸው ላይ በጀመሩት ተቃውሞ ቀጥለው ውለዋል። በባግዳዱ የታሄር አደባባይ ወጥተው ባለፈው ሳምንት በጀመሩ የተቃውሞ እንቅስቃሴ ከፖሊስ ጋር በተደረገ ግጭት እስካሁን የስልሳ ሰው ህይወት መጥፋቱም ተገልጧል። ከዚህ የተገኘ ነው መንግስቱን ሙሉ በሙሉ ለማውረድ ነው ሲሉም ሰልፈኞቹ ተሰምተዋል። የኢራቅ የሽብር መቆጣጠሪያ መስሪያ ቤት በዛሬው ዕለት ባወጣው መግለጫ እርምጃው መንግስት ላይ ጥበቃ ለመስጠት ነው ብለዋል። አድማጮች ዝግጅታችን ለዛሬ ተጠናቀቀ። በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምሰናበታችሁ ሳስተናግዳችሁ የቆየሁት ሰሎሞን አባተ ነኝ። ከእኛ ጋር ስላመሻችሁ ከልብ አመሰግናለሁ። ሰላም። እዚ ሬዲዮ ድምፂ አሜሪካ እዩ ሬዲዮ ድምፅ አሜሪካ ቀዳምን ሰንበትን ብሳተላይት ብናይልሳ